አዲስ ተቃዋሚ ፓርቲ ካለፈው ዓርብ እስከ ትናንት ድሬዳዋ ላይ በተካሄደ ጉባኤ ተመስርቷል። ለሶማሌ ሕዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ይሰኛል። የፓርቲው መሥራች ጉባኤ ትናንት የተጠናቀቀ ሲሆን የሁሉንም ብሔር ተወላጆችና ምሁራንን እንደሚቀበል ተናግሯል። ቅንጅት ለዲሞክራሲና ለነጻነት ፓርቲ ዋና መቀመጫውን ጅጅጋ እንደሚያደርግና ድሬዳዋና አዲስ አበባ ላይም ቅርንጫፎች እንደሚኖሩ ተነግሯል። አዲስ ቸኮል ዝርዝራለሁ በትሪያንግል አንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም ዞኖች እንደተወጣጡ የተነገረላቸው ታዳሚዎች ተገኝተዋል። መስራች ጉባኤውን በተመለከተ ጋዜጣዊ መግለጫ የሰጡት ከፓርቲው መስራች ኮሚቴ አባላት አንዱ የሆኑት አቶ አደና አላሌ ስለ አዲሱ ፓርቲ እንዲህ ብለዋል። ዴሞክራሲ እና ነጻነት ለምን ሆነ ክንጭት ለምንድን ነው ሆነ? ዴሞክራት የሆነ ሰዎች እና ለውጥ የሚፈልጉትን ሰዎች አጠቃላይ መሳተፍ ይችላሉ። እኛ ዛሬ አንቴ ይከለነን አንቴ ይከለነ መሳተፍ አትችልም። የድርጅቱ አላማ የሚያምኑ ሰው መሳተፍ ይችላል። ዛሬ እንደምናየው ሀገራችን ገና ለውጡ አልተሳካም። በደንብ አሁን ብናየው ክልል አምስት ብንወስደው ምን አይነት መንግስት አለው? አዲ ላይ የኛ ነው ያስወረድነው፣ ግን ምንድነው የተተካው በቦታው አንድ ሰው ሁለት ሰው ከውጭ አምጥቶ አስቀመጡት? የድሮ ፓርቲ የነበረውና ህዝቡ የገደለውና የሄን ችግር ያመጣው ቦታው አለው? የነሱ ሰዎች ደግሞ Kendi öyle gıbıt, mamaskop Böyle kaptıran ፓርቲው የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር ነው መስራች አባላቱ ያስታወቁት። የሶማሌ ክልል ገዢ ፓርቲ ሶዴፓ እና ተቃዋሚው ኦብነግ ባሉበት ሁኔታ ሌላ አዲስ ፓርቲ የመመስረቱን አስፈላጊነት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ አቶ አደና ላሌ የእኛ እምነታችን መጀመሪያ ዴሞክራሲ ነው፣ ሁለተኛው ነጻነት፣ ዴሞክራሲና ነጻነት ነው። ሶስተኛው ራሳችን ህዝቡ በዲሞክራሲ መርጦ እንዲያስተዳድሮ ነው የምንፈልገው። እስከ ዛሬ ድረስ የነበረው ምን ነበር? ያድግ ጊዜ ምንድን ነበር? ይከለ ይከለ ይከለ ይባላል ይባላልና፣ እንደዛ ነበር። አንድ ፓርቲ የሚሆነው ይህንን እውቀት የሌላቸው ልጆች የሆኑትንና ገና ያልበሰሉት ይሄ ነበር የሚመሩት፣ መርጦ ያስቀምጣሉ። ይሄ ነበር የኛ የምንፈልገው? አጠቃላይ ክልሎች ሶማሌ ክልል ይሁን አማራ ክልል ይሁን ሌላ ክልል ይሁን ህዝቡ ራሱ የሚፈልጉትን ሰዎች በዲሞክራሲ እንዲመረጥ እና እንዲመሩ ነው የምንፈልገው። የፓርቲው ሌላኛው መስራች አቶ መሐመድ አሩ በበኩላቸው ስለ ፓርቲው አስፈላጊነት ያክለዋል። አንደኛ እኛ ድርጅት ማንኛውም ኢትዮጵያዊ መሳተፍ እንዲችል፣ ሶማሌ አንልም፣ አማራ አንልም፣ ትግራይ አንልም፣ ኦሮሞ አንልም፣ ማንኛውም ኢትዮጵያዊ በዚህ ድርጅት ውስጥ እንድሳተፍ ተቀብለናል። ሁለተኛ በአሁኑ ጊዜ በክላች ውስጥ ያለው ፖለቲካ ድርጅት ወይም ክልሉ የሚመራው ድርጅት እንደሚታወቁት ኮረፕት የነበረ አንድ ኢለ ይመራ የነበረ ብዙ ችግር አገሩን ያቃጠለ ድርጅት ነው። ኢትዮጵያ ህዝብ በሙሉ እኩል ናቸው፣ አንድ ናቸው፣ ወንድሞቻችን ናቸው የሚል ሀሳብ ነው። ይዘን የመጣው እህል ሊል ያታች ፓርቲው በሚተዳደርበት ፕሮግራምና ህገ ደግሞ ዙሪያ ውይይት የተካሄደ ሲሆን የፓርቲው አመራሮች ምርጫም በዛሬው ዕለት ተከናውኗል። ዛሬ ስለተካሄደው ምርጫ የፓርቲው መስራች ኮሚቴ አባል አቶ አደላ ላሌ በስልክ መረጃ ሰጥተውን ነበር። ስራ አስፈጻሚ ኮሚቴ መርጠናል። ማዕከላዊ ኮሚቴ መርጠናል። ሴክሬታሪ እና ፕሬዚዳንት፣ ምክትል ፕሬዚዳንት መርጠናል። ሌላው ስራ እየጨመርን ነው። ሁለት ቀን በኋላ ወደ አዲስ አበባ እንሄዳለን። ወደ ሌላ ቦታ አስፈላጊ ነግሮኛል። ከዛ በኋላ ደግሞ ወደ ጅግጅጋ ወደ በየቦታ እንሄዳለን። የፓርቲው ሊቀመንበር ሆነው የተመረጡት አቶ መሐመድ አደንቢሌ ሲሆኑ ዶክተር አብዱል መጂድ ሁሴን የሶዴፓ ሊቀመንበር በነበሩበት ዘመን የፓርቲው ዋና ጸሐፊ እንደነበሩ ያገኘነው መረጃ ያመለክታል። ምክትላቸው ሼክ ኢብራሂም መሐመድ ሁሴን ደግሞ የቀድሞው የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ዑመር ወይም አብዲሌ ከስልጣን እንዲወርዱ ከታገሉ ወጣት ፖለቲከኞች አንዱ ነበሩ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።